የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ሐሙስ ጥቅምት 6 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በትግራይ ክልል በሴቶች ላይ የሚደርስን ጥቃት ለመቃወም የተጠራ ሰልፍ ፍቃድ መከልከሉን አዘጋጆቹ ገለጹ። ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። ከአዘጋጆቹ አንዷ ናቸው። በሌላ በኩል ደግሞ ክልሉ ሕጋዊ ማህተም ያለው ድርጅት ኃላፊነት እንዲወስድ ከመጠየቁ ውጪ የተደረገ ክልከላ የለም ብሏል። ሙሉ ዘገባውን እንመለስበታለን። በኢትዮጵያ በህገ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ በተሻለ ሁኔታ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። የፌዴራል ጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡት ሁኑ ናቸው። ይዘናቸዋል። እንግዳም አለን። መጀመሪያውን የፓራሜዲክ ኮሌጅ ከፍተን ጠብታ ፓራሜዲክ ኮሌጅ ተከፍቶ ባለፈው ሁለት አመት ስራ ስድስት ተማሪዎችን ተቀብለን ፈተናዎች እንዲያልፉ አድርገን አስራ አራቱንም ቀጥረን ወደ ሀያ አምቡላንሶችን ስራ ላይ አሰማርተን ነው የምንገኘው። የጠብታ አምቡላንስ ባለቤት አቶ ክብረት አበበ ናቸው። ሌሎች ለምሽቱ ያሰናዳ ናቸው። ብዙ ፕሮግራሞችም አሉን። ጽዮን ግርማ ና ኤደን ገረመው በመስተንግዶ አብረናችሁን ቆያለን። በቅድሚያ ግን አጠር ያሉ ዜናዎች እናሰማችሁ። ከዜናዎቹ ጋር ተመልሰን መጥተናል። በቅርቡ በአፋር ክልል አፋን በወረዳ ኦብኖ አካባቢ በንጹሀን ዜጎች ላይ የደረሰውን ግድያ እናወግዛለን የሚሉ የክልሉ ነዋሪዎች ትላንትናና ዛሬ በክልሉ ርዕሰ መዲና ሰመራን ጨምሮ በተለያዩ ከተማዎች ትዕይንተ ህዝብ አካሄዱ። ሰልፈኞቹ ባለፈው አንድ ዓመት የታጠቁ ኃይሎች በነዋሪዎች ላይ የሚያደርሱት ጥቃት እየተባባሰ ቢመጣም መንግስት ተገቢውን ጥበቃ እያደረገልን አይደለም ሲሉ ተሰምተዋል። በፌዴራል የሰላም ሚኒስቴር የተሰጠው መግለጫም ቅሬታ አሳድሮብናል ብለዋል። ፋቱ ማለት ይባላሉ። እዚሁ ሰመራ አካባቢ ነው አ ዛሬ ሰልፍ ላይ የተገኘው ይሄ ጦርነት ከጀመረ አሁን አመት ሊሞላው ነው። አሁን ነው የሚዲያ ሽፋን ያገኘው እንጂ እና አሁን አንድ አመት ሙሉ ዝም ተብለ ምንም መፍትሄ ሳይሰጠን ህፃናት እየተጨፈጨፉ ለማየት እንኳን በሚከብድ ሁኔታ ማለት ነው ከዛሬ ድረስ ዝም ተብሎ አሁን ገና ለገና የሶማሌ መንግስት ገባ መታወቂያ ያዝን ብለን እንደዛ ስላለም ብቻ ሐሰት ነው ብሎ ያንን ወረራ ለማስተባበል ከኛ ጉዳት የበለጠ ያን ለማስተባበል ስማደቱ ፌዴራል መንግስት በጣም ተሰምቶናል። በተጨማሪም ሰልፈኞቹ ለደሙ መፋሰሱ መንስኤ የሆነው የአፋር ሶማሌ ድንበር በአጭር ጊዜ እንዲጠናቀቅ፣ በአፋር አርብቶ አደር ላይ ከውስጥም ከውጭም የሚቃጡ የሽብር ተግባር ውስጥ የተሳተፉ የህግ አባላት ለህግ እንዲቀርቡ፣ የአገር መከላከያ ሰራዊት ለወጣው መግለጫም ይቅርታ እንዲጠይቅና እርምት እንዲያደርግ አሳስበዋል። ዘገባውን ያደረሰን መስፍን አራጌ ነው። የሶፍ ዑመር ዋሻም በዓለም ቅርስነት በተባበሩት መንግስታት ትምህርትና የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ ቅድመ ሁኔታዎች መጠናቀቃቸውን የኦሮሚያ ባህልና ቱሪዝም ቢሮ ገለጸ። ቢሮው ለቪኦኤ እንዳስታወቀው የተባበሩት መንግስታት ትምህርትና የሳይንስ እና የባህል ድርጅት ዩኔስኮ አጥኚ ቡድን ወደ አካባቢው በማቅናት አስፈላጊውን ጥናት ካደረገ በኋላ የእጩነት ምዝገባው ተቀባይነት ማግኘቱን ገልጿል። ዘገባው የሙክታር ጀማል ነው። የቱርክ ፕሬዝዳንት ረጂብ ታይፕ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ የዩናይትድ ስቴትስ ምክትል ፕሬዝዳንት ማይክ ፔንስ ዛሬ ግፊት እያደረጉ ነው። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ የሚታወቅ ነው። ፔንስ ከውጭ ጉዳይ ሚኒስቴር ማርክ ፖምፒዮና ከዋይት ሀውስ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራያን ጋር ሆነው በቱርክ መዲና አንካራ ላይ ከሀገሪቱ መሪ ጋር ተነጋግሯል። ፕሬዚዳንት ትራምፕ በሰሜን ምስራቅ ሶሪያ የሚካሄደውን ውጊያ እኛን አይመለከትም ባሉበት ወቅት ነው ንግግሩ የተካሄደው። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የአሜሪካ ወታደሮች ከጦር ሜዳ መውጣታቸውን በከፍተኛ ድምፅ አውግዟል። ትራምፕ ግን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገል ረገድ ከአሜሪካ ወታደሮች ጎን ሆነው የተዋጉትን ኩርዶች እነሱም ቢሆኑ መላእክት አይደሉም ሲሉ ማጥላላታቸው ተዘግቧል። ትራምፕ ባለፈው ሳምንት ለኤርዶዋን የላኩት አጭር ደብዳቤ በኩርዶች ላይ ፍጅት ለመፈጸም ጀግንነት አይሰማዎት፣ ቂል አይሆኑ የሚል እንደነበርና ኤርዶዋን ደብዳቤውን በቆሻሻ ቅርጫት ላይ እንደጣሉት ተዘግቧል። የብሪታንያና የአውሮፓ ህብረት መሪዎች ብሪታንያ ከአውሮፓ ህብረት ስለምትወጣበት መንገድ ስምምነት ላይ መድረሳቸውን አስታውቋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ትልቅ ስምምነት ነው ብለውታል። የሀገሪቱ መንግስት በሌሎች ቅድሚያ ማግኘት ያለባቸው ጉዳዮች ላይ እንዲያተኩር ሲባል የብሪታንያ ምክር ቤት የሀገሪቱን የአውሮፓ ህብረት መውጣት በመጪው ቅዳሜ ማከናወን አለበትም ሲሉ በትዊተር ገጻቸው ዘግበዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚ ርዕሳችን እናስደምጣችሁ። በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በመጪው እሁድ በመቀሌ ከተማ ለማካሄድ ታቅዶ የነበረውን ሰላማዊ ሰልፍ የከተማው አስተዳደር ክልከላ እንዳደረገባቸው አዘጋጆቹ ተናገሩ። ይህም የመንግስት የሴቶችን ጥቃት ለመከላከል ዝግጁ እንዳልሆነ ማሳያ ነው ብለዋል። የከተማው አስተዳደር በበኩሉ ለሰላማዊ ሰልፉ ኃላፊነት የሚወስድ ተቋም ሊኖር ይገባል ብለዋል። ሙልጌታ ጽብሃ ከመቀለ ተከታዩን ዘግቧል። ጽዴና አባዲ ሰላማዊ ሰልፉን ከሚያስተባብሩ አስራ ሁለቱ ወጣቶች አንዷ ናት። በክልሉ በተለያዩ አካባቢዎች በየጊዜው ጾታዊ ጥቃት በተደጋጋሚ ይፈጸማል ብላለች። ይህ ድርጊት እንዲቆምና ጥቃቱን የፈጸሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ ድምጻችንን ለማሰማት ነው ሰልፉን ያዘጋጀ ነው ብላለች። አስራ ሁለት ሰዎች ሰልፉን ለማስተባበርና ኃላፊነት ለመውሰድ ተዘጋጅተን ለመቀለ ከተማ አስተዳደር በፊርማችን አሳውቀናል ያለችው ጽዴና አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት እንጂ እናንተ እንደ ግለሰብ አትችሉም ብሎ መብታችንን ከልክሎናል ብላለች። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተወሰነ አይደለም ስትል የአስተዳደሩን መልስ ትቃወማለች። ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። መንግስትም ህዝብም ይሄንን ለመቃወም ይሁን ለማቆም ብዙ ሲሰራ ስላላየን his wunam mangasinam at me ሁሉም ኢንቮልቭድ የሆኑ ፓርት ኦፍ ሶሳይቲ ምላሽ መስጠት አለባቸው። መቆም አለበት ይሄ ጥቃት በሚል ነው ሰልፉን ለማዘጋጀት ሲያሰብ ነው። ሰልፉን ከሚያስተባብሩ አንዱ ፍቅር አሸብር የተባለ ወጣት በበኩሉ መንግሥት ይህን ጾታዊ ጥቃት ለመቃወም በቀጣይ እሁድ በመቀለ ከተማ የተጠራውን ሰልፍ መከልከሉ ለጥቃቱ ትኩረት እንዳልሰጠው ማሳያ ነው ብሏል። ይህን ጥቃት የመንግሥት መሪዎች ሳይቀር እየፈጸሙት ነው በማለት ተናግሯል። በትግራይ ውስጥ ብዙ ይፍታዊ የሆኑ ን ይደረጋሉ። ባለስልጣኖች ስልጣኖችን ከለላ አድርገው ብዙ ነገሮችን ይጠቀማሉ። ይህንን ነገር ዝም ከተባለ፣ ህጉ በትክክል ኤክሰርሳይዝ ካልተደረገ እያንዳንዱ ቤት የሚያንኳኳ ይሆናል። እና በጊዜውን ወንጀለኞቹን ቅጣታቸውን እንዲያገኙ፣ ሴቶቹን ደግሞ እንባቸውን እንዲጠበቅላቸው ከጎናቸው ሆነን እንድንሰለፍ ለማሳየት ነበር ተሰባስበን የወጣ ነው። የመቀለ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ተስፋይ ሰልፉን፣ አልከለከልንም። ነገር ግን ሰላማዊ ሰልፍ ለማካሄድ የተለመደው አሰራር ህጋዊ ማህተም ያለው ድርጅት ኃላፊነት እንደሚወስድ ማሳወቅ ሲችል ነው ብሏል። ተከልክለናል የሚለውን ስህተት ነው። ይገባችኋል ወይም አይገባችሁም አልተባሉም። ስርዓቱን አሟልታችሁ ኑ ነው የተባሉት። ሰልፍ እናካሄዳለን፣ ስለ የሴቶች ጥቃትና ከሱ ጋር በሚተሳሰር ጉዳይ አሉን። እኛ ደግሞ እንድንፈቅድላችሁ ፕሮቶኮል የሚያሟላ ደብዳቤ ይዛችሁ ኑ፣ የትኛው ድርጅት እንደወከላችሁም በዛ መንገድ ኑ ነው ያልናቸው እንጂ ይገባችኋል ወይም አይገባችሁም ወደሚል ጉዳይ አልገባንም። የተወሰኑ ልጆች ናቸው ተፈራርመው ተሰባስበን መጥተናል ያሉት ሁሉም ተሰባስቦ ለመጣም ዝም ብለህ አታስተናግድም። በቃ ኃላፊነት መውሰድ ያለበት ተቋም መኖር አለበት ነው ያሉት። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተሰጠ አይደለም ብሏል። ቅሬታ አቅራቢዎችና በዚህ ላይ ምን መልስ አለዎት ብለን ስንጠይቃቸው እስካሁን የተለመደውና የመጣንበት መንገድ ሕጋዊ ማህተም ባለበት ጥያቄ ለሚያቀርቡ ድርጅቶች ች ነው ሰልፍ የሚያካሄዱት። ከዚህ ውጭ ግን በቀጣይ ልንማርበት የሚገባ ነገር ካለ እንማርበታለን ብለዋል። ባለፈው ሳምንት በትግራይ ሰሜናዊ ምዕራብ ዞን አድዳዕሮ ከተማ አንድ የፖሊስ አባል ብዙ ሴቶች በተለያዩ ጊዜያት ደፍረዋል ተብሎ ክስ ቀርቦለት ነገር ግን በስድስት ሺ ብር ዋስ በመለቀቁ የከተማዋ ነዋሪዎች የተቃውሞ ሰልፍ ወጥተው ነበር። ለአሜሪካ ድምጽ ሙልጌታ አጽምሀ መቀለም ሙልጌታን ለዘገባው እናመሰግነዋለን። በኢትዮጵያ በህገ ወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናድታለች። የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ በህገ ወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል። የውጭ ሀገር የስራ ስምሪትን ጋር ተያይዞም ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ የተሻለ ሁኔታ በተለይ በዚህ ወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው የተባለው እየጸደቀ አይደለም። ሰዎች ተወያይቶ መጨረሻ ስሰርቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። ያለን ግን በርካታ ቅጣት መጠኖችን ያዘበት ሁኔታ አለ። የስራትን የገንዘብ ቅጣትን ምንጭምር ያዘበት ሁኔታ አለ። አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህግ ወጥ ሰዎችን ለመቅጣት ነው ብለዋል። ዋነኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎች እና በሕገ ወጥ የድንበር አሻጋሮች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል፣ ለስቃይ አልፎ ተርፎም ደግሞ ለሞት ለበርካቶች ህይወት መጥፋት ስነ ልቦና ችግርን ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተደረጉ ያሉበት ሁኔታ ነው። አለው ይሄ የህገወጥ ጉዞ በተለይ ድንበር መሻገር ወንጀሎች ከጊዜ ወደጊዜ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መግታት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ እጅግ ጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ አንዱ ምክንያት ያደርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በደላሎችና ሕገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ ጠንከር ያለ አስተማሪ የሆነው የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት ድፍረት በቀላሉ እንወጣለን የሚል ሻጊዎችን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው አለ። ስለዚህ ይህን መከላከል ይጠይቃል ነው። አቶ ዝናቡ፣ እንግዲህ እነዚህ በህገ ወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም። ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል፣ ይሻገራል እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛልና፣ ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር አንዱ እንደተባለው ህገወጥ ዘዋዘሮችና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም። ሰው ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን ክፍል መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናሊ ደግሞ ከሀገር ውጭ በድንበር ተሻግሮ የሚንቀሳቀስ አይነት ሰንሰለት አለን ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን አይችልም። መታወቃል ስለዚህ እነዚህ አይነት ችግሮችን ለመቅረፍ በኛ ደረጃም በሀገር ደረጃም የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ አሉበት ሁኔታ ነው ያለ በርካቶችም ተፈጥሯል ተብሎ የሚወሰድ አለን። እሱ ነው አንዱ። ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመራባቸው አግባቦችን መፍጠር ይጠይቃል። ከሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኝና ማህበራዊ ጉዳይ አካባቢ የተሰራለው ትልቅ ስራዎች አሉ። እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለ ሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ። እውነት ነው ትልቁ ነገር የህጉ መውጣት ብቻ አይደለም። እነዚህን ችግሮችን ልገታ የሚችለው በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የምኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚፈቅዱት አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን ማመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ታይዘው የአስፈጻሚዎቹን አቅም መገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪም አድርጎ የመስራት ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረኮች እየተሰራ ያለበት ሁኔታ ነው አለ። በቅርቡም በሀገር ደረጃ በአፍሪካ ደረጃም እንደዚህ የንቅናቄ መድረኮች ይኖራሉ። በዚህም በነዚህ አይነት ንቅናቄ መድረኮች ተጠናክሮ የመውጣትና የወንጀል አስከፍነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጡ ስልጠናዎች ይኖራል ተብሎ ይጠበቃል። በሌላ በኩል አንዱ ህብረተሰባችን የመጀመሪያው ጉዳይ በተለይ አስተሳሰብ ለውጥ ማምጣት በሀገር ውስጥ ከብሮ በሀገር ውስጥ ሰርቶ መለወጥ ይቻላል። ጠንካራ የሆነች ሀገር አለችን። ሶ በዚህ ሀገር ላይ መክበር ይቻላል፣ መስራት ይቻላል ለሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ እድል ፈጠራዎች ላይ በስፋት መስራት የሚጠይቁ ጉዳዮች ይኖራሉ። እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃፊ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ ዘርስ ነው። ስራ ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ነው የምናልፈው። እንግዳ ነው ያዝ ነው ዛሬ እንግዲህ ለጋቢና ቪኦኤ ምሳሌ ይሆናሉ፣ ለወጣቶች ታሪካቸው አስተማሪ ይሆናል ያልነውን እንግዳ ነው ይዘን የመጣ ነው። በእርግጥ እኚህ እንግዳ በመደበኛ የሬዲዮ ፕሮግራማችን ላይ ቀርበው ቃለምልልስ አድርገው ነበር። በስፋት በረጅሙ ግን ደግሞ ለጋቢና ደግሞ ቢመጡና የእኛ አድማጮች ተሞክራቸውን ቢያካፍሉ ልምድ ይሆናል ብለን ያሰብነው ነው የያዝ ነው የማደንዘዣ ክፍል ባለሙያ ሆነው በጥቁር አንበሳ ሆስፒታል ለአስራ ሰባት አመታት አገልግለዋል። ኤደን አንተ እያልሽ ነው ያነጋገርሽ ለወጣቶቹ ቀረብ እንዲል ብለሽ መሆን አለበት። እንግዲህ በቀዶ ጥገና ክፍል ቆይታው አብዛኞቹ ሞቶች የሚከሰቱት ህሙማን ወይም ተጎጂዎች በተገቢ ሁኔታ ወደ ሕክምና ስፍራ ባለመድረሳቸው መሆኑን በመገንዘብ ያለውን ንብረት በሙሉ በመሸጥ ጠብታ የተሰኘ አምቡላንስ ድርጅት ከፍቶ ላለፉት አስር ዓመታት አገልግሎት በመስጠት ላይ ይገኛል። ክብረት እንግዲህ በዓለም አቀፍ የዜና ማሰራጫ ተቋማትም ላይ እንዲሁ ምሳሌ ነው ታሪኩ በሚል ቀርቧል። ኤደን ገረመው እንዲህ አጠር አድርጋ ታሪኩን ታካፍለናለች። እሱ ከሚያብራራበት ይጀምራል። ስሜ ክብረት አበበ ይባላል። የጠብታ አምቡላንስ መስራች ነይ የማደንዘዣ ሙያተኛ ነኝ። ለጥቁር አንበሳ ሆስፒታል ለአስራ ሰባት አመት ያህል በማደንዘዣ ህክምና በኦፕሬሽን ቲያትር ውስጥ ስሰራ ነበር። በዚህ ውስጥ ያየሁት ክፍተት ከአደጋ ቦታ እስከ ሆስፒታል ያለው ክፍተት ነች። በመኪና አደጋ ኢትዮጵያ ትልቁን ቁጥር ታስመዘግባለች። እኔ ሁለት ሺ ስምንት ጠብታን ስመሰረት ጥናቶች የሚያሳዩት መቶ ዘጠና አራት ሞት በየአስር ሺው መኪና ነበረ ይህን እዚያን ጊዜ እንደውም ከአምስት መቶ ሺህ መኪኖች በታች ነው ለመቶ አስር ሚሊዮን ህዝብ የነበረው እና በዚህ ትንሽ ቁጥር ይህን ያህል ሞት እያስመዘገብን ከሱ በተጨማሪ ደግሞ ከነዚህ አደጋ ውስጥ ከሚቀርቡ ሰዎች ውስጥ በዛን ጊዜ በጥቁር አንበሳ ሆስፒታል ባዘን ሕክምና ፓርትመንት በተደረገው ጥናት በቀይ መስቀልም፣ በመንግስት አምቡላንሶች እንዲመጡ ህይወትን በሚያደን ክሎት ባልተካኑ ሙያ ትንሽ ናቸው የሚመጡም። እንደሱም ሆኖ አራት ፐርሰንቱ ብቻ ነው በአምቡላንስ የሚመጡት። እነዚህ ውስጥ የየቀኑ በጣም አስፈቃቂ ነገር ተዋናይ አንዱ ነበርኩ ማለት ነው። ስለዚህ እንደ ስራ ፈጣሪ ምንድነዚህ ውስጥ ያየሁት ክፍተት እንዴት ልሞላው እችላለሁ ብዬ ከብዙ ጓደኞች ጋራ ታማሚዎች ወይም የአደጋ ተጎጂዎች በተገቢ ሁኔታ ወደ ሕክምና ማዕከላት ካለ መድረሳቸው የተነሳ የሚፈጠሩ የሞት አሀዞች ጭማሪ ያሳሰቡት ክብረት በሁለት ሺ ሰባት ዓ ም አንድ እንግሊዛዊ የልብ ታማሚን እያገዘ ለንደን አድርሶ የሚመለስበት የስራ እድል አጋጠመው። የታመሙትን በሽተኛ ይዣቸው እጄ ለለንደን ስንደርስ ያየሁት እሳቸውን ቀበለኝ የመጣው ሲስተም በእርግጥም የድንገተኛ አገልግሎት ወይ ደግሞ የቅድመ ሆስፒታል አገልግሎት ትልቅ አምቡላንስ ማለት መኪና ብቻ እንዳልሆነ አምቡላንሱ ውስጥ ምን አይነት ሙያተኞች ምን አይነት መሳሪያ ሊኖር እንደሚገባ በአይን ያየው ማለት ነው። ስለዚህ ከእንግሊዝ ሀገር ከአምስት ቀን በኋላ ስመጣ ከጥቁር አንበሳ ሆስፒታል ሪዛይን አደርጋለሁ ብዬ ደብዳቤ ጻፍ። በዛ መሰረት ሪዛይን አርጌ ፕሮጀክት ፕሮፖዛል ለጤና ጥበቃ ሚኒስቴር አቀረብኩኝ። ሁለት ችግሮች ገጠሙኝ። አንዱ ጤና ጥበቃ ሚኒስቴር አንተ ገንዘብህን እዚህ ችግር ላይ አውላለሁ ካልክ ኢንቨስተር ትሆናለህ ማለት ነው። ኢንቨስተር ከሆንክ ደግሞ ለዛ ኢንቨስትመንት የሚሆን ስታንዳርድ ስለሌለ ላይሰንስ ልንሰጥ አንችልም፣ ግን የሚጆ ብትሆን እንደቀ መስቀል ትሰጥሃለን አሉኝ። እኔ ደግሞ የሚጆ መሆን አልፈለግኩም። ስለዚህ ሀይል እንደሱ ነው ማድረጉ አልኩ። ስለዚህ ስድስት ወር ፈጀ። ምክንያቱም የሀገሪቷን ስታንዳርድ ራሴ ማውጣት ነበረብኝ። አስራ ሰባት ፔጅ ስታንዳርድ ያወጣሁት ድንገተኛ ህክምና አገልግሎት የኢትዮጵያን እኔ ነኝ። ከዛ ሁለተኛው ቻሌንጅ እንግዲህ ኢንቨስተር ኒንግ ካልክ የታለ ገንዘቡ ውተው አልተሳካልኝም። ገንዘብ ከባንኮች መበደርም ስለዚህ በሁለተኛ ቤቴን ሸጬ ነው አምቡላንስ ሲስተሙን የጀመርኩት። ዱባይ ሄጄ ሶስት ሚኒባዞችን አምቡላንስ ስታንዳርድ የሚያወጣው ተመስሎ ከዛ ስታንዳርድ መሰረት የመጀመሪያውን ፕራይቬት የአምቡላንስ አገልግሎት የጀመርኩት ቀድሞ በመንግስትና በቀይ መስቀል የሚሰጠውን የአምቡላንስ አገልግሎትን በንግድ ዘርፍ መያዝ፣ በተለይም ደግሞ ያልተሞከረ ንግድ ላይ ያለ የሌለ መዋለ ነዋይን በሙሉ አፍሶ ወደ ስራ መግባት ከቤተሰቡ ጀምሮ በሙያ ውስጥ ባሉ ባለሙያዎችም ያልተደገፈለት እንደነበረ የሚያስታውሰው ክብረት ያንን ሁሉ ጥሶ የጀመረው ስራ እየተሳካለት በቅድመ ሆስፒታል የሚያሰለጥን ጠብታ ኮሌጅን እስከ መክፈት ደርሷል። አምቡላንስን አምቡላንስ የሚያረጋግ ሙያተኛ ምንም አይነት መሳሪያ ብትሰበስ ቢል በድንገተኛ ሕክምና አገልግሎት ያልሰለጠነ ሙያተኛ ካልሽ እነዛን መሳሪያዎች መጠቀም አይችልም። ስለዚህ ቅድሚያ የምንሰጠው የሰለጠነ ሙያተኛ ትንሽ ደቂቃ ውስጥ ህይወትን ማትረፍ የሚችል የድንገተኛ ሕክምና ትምህርት የወሰደ ሙያተኛ አለ ወይ የሚለውን ጥያቄ ነው ለመመለስ እየሞከረ ነው ያለን። ስራው ላይ ገጠመን ችግር ምንድነው ዙሮ የምናሰራው ነርሶችን እየቀጠርን ስፔሻል ትሬኒንግ እየሰጠን ነው። አሁን የመጀመሪያውን የፓራሜዲክ ኮሌጅ ከፍተን ቀብታ ፓራሜዲክ ኮሌጅ ተከፍቶ ባለፈው ሁለት አመት ስራ ስድስት ተማሪዎችን ተቀብለን ፈተናዎችን እንዲያልፉ አድርገን አስራ አራቱን የሚቀጥረን ወደ ሀያ አምቡላንሶችን ስራ ላይ አሰማርተን ነው የምንገኘው። ሳ ስምንት ቋሚ ሰራተኞች አሉ። ከሰላሳ በላይ ደግሞ ሮን የሚሰሩ ሰዎች አሉ። ባለፉት አስር አመታት ከሰባ ሺህ በሽተኛ የኛን ሰርቪስ የፈለጉ ሰዎች ከአንድ ቦታ ወደ ሌላ ቦታ አድርሰናል። ኢትዮጵያ ደ ውስጥ ያልሄድንበት አቅጣጫ የለም። አጎራባች የሆኑ ሀገሮች ኬንያ ጠረፍ ድረስ እንሄዳለን። ሶማሊያ አሁን ጊዜ በተደጋጋሚ እንሄዳለን። ድንበሩ በተከፈተ ጊዜ ኤርትራ ድረስ በሽተኛ መልሰን መጥተናል። አስመራ፣ ጅቡቲ ጠረፍ ድረስ ሄደን ከዛ ደግሞ አምቡላንስ መጥቶ የሚቀበለን ነገር አለ። ውጭ ሀገርም አንዳንዴ በጣም የታመሙ ሰዎች ወደ ዱባይ፣ ወደ ህንድ፣ ወደ ታይላንድ ዱ ከኛ የህክምና ቴክኒሽያኖች ተጠቅመው ወደዛ አደርሰዋል። እንግዲህ በሚቀጥለው ሶስት አመት አመት ወደ መቶ አምቡላንስ ለመድረስ ነው እየሰራ ነው ያለ ነው። ኢትዮጵያ ውስጥ ያለውን ችግር የምንወጣው በእርዳታ ሳይሆን የራሳችንን ጠብታዎች በማስቀመጥ ነው የሚለው ክብረት፣ በቀጣይም ይህን ስራ ላይ ማስፋት ትልቅ ህልም እንዳለው ታጫውቶኛል። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የነገው ዓለም በባለ ሶስት ልኬት ማተሚያ ስሪዲ ፕሪንተር የሰው ልጅ አካላቶችን ለመፍጠር መሞከር የሳይንስ ልብ ወለድ ይመስላል። ቢሆንም ግን ተመራማሪዎች ይህንን እውነታ ለማድረግ እየሰሩ ነው። የኤልሳቤጥ ሊን ዘገባ ሀብታሙ ስዩም እንዲ ያሰማናል። የሥነ ሕይወት መሐንዲሶች ለሰው ልጆች አካል መተክ የሚሆን ከራሳቸው ሕዋስ የተወሰደ ኅብረ ሕዋስ በባለሦስት ልኬት ማተሚያ ወይንም ስሪዲ ፕሪንተር ለመሥራት እየጣሩ ነው። ጆርዳን ሚለር ከሥነ ሕይወት መሐንዲሶች መካከል አንዱ ሲሆኑ የራይስ ዩኒቨርሲቲ ተባባሪ ፕሮፌሰርም ናቸው። በዓለም ዙሪያ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ለአቅርቦት ዝግጁ በሆኑና ከሰዎች ባዮኬሚካዊ ስሪት ጋር በሚጣጣሙ አካላት ተጠቃሚ እንደሚሆኑ እናውቃለን ነው ያሉት። በሙከራው ውስጥ ፈታኙ ነገር ወደ ሕዋሱ ምግብንና ኦክስጅንን የሚያስገባ ተረፈ ምርቶችን ደግሞ ከሕዋስ ለማስወጣት የሚጠቅመውን የደም ስር መረብ መፍጠር ነው። ጆርዳን ሚለር የሰውነት አካላትን የሚሠራ ባለሶስት ልኬት ማተሚያ ያዘጋጀው ቡድን አባል ናቸው። ማተሚያው ሃይድሮጂል የተሰኘ ለጥናት የሚውል ንጥረ ነገር ይጠቀማል። ፈሳሻማው ንጥረ ነገር ሰማያዊ መብራት ሲበራበት ጠጠር ወዳለ ለስላሳ ቁስ ይለወጣል። ብርሃን የሚያስቀር ቢጫ የምግብ ማቅለሚያ ይጨምርበታል። የተወሰኑ ክፍሎቹ ብቻ ጠጣሪ ሆኑና ደም ደምስር መሳይ ስብጥር ያለው አካል ይፈጠራል። ጆርዳን ሚለር በድጋሚ መሳሪያው ውስብስብ አወቃቀር ያላቸውን ልታሳድጓቸው የምትችሏቸውን የሃይድሮጄል ውስጥ የህዋስ ህትመቶችን በፍጥነት ለማከናወን ይጠቅማል ነው ያሉት። እዚህ ጋር ያለው ሳምባ አየር ሲያስገባና ሲያስወጣ የሚኖረውን ሂደት የሚያስመስል ናሙና በባለሶስት ማተሚያ ሊሰራ የሚችለውን የሚያሳይ ነው። በውስጡ ባለ ኦክስጂንና ደም ምክንያት መልኩም ሆነ አተነፋፈሱ ትክክለኛውን ሳምባ ይመስላል። ተፈጥሮአዊ ህዋሶች በሶስት ልኬት ህትመት በተሰሩ የሃይድሮጀል ኅብረ ህዋሶች ውስጥ መሥራትና በሕይወት መቆየት ይችሉ እንደው ለማረጋገጥ ተመራማሪዎች ጉበታቸው በተጎዳ አይጦች ላይ ሞክረውት ነበረ። የጉበት ህዋሶቹ ንቅለተክለውን በተሳካ ሁኔታ አስተናግደዋል። ተጨማሪ ጥናቶች ይህ ንቅለ ተከላ በአይጦች ጤና ላይ ምን ያክል ለውጥ እንደሚያመጣ ይመረምራሉ። ጆርዳን ሚለር በሕይወት ዘመናቸው አንድ ቀን የሰዎችን አካል የሚተኩ ምርቶችን እንደሚሰሩ ተስፋ ሰንቀዋል። ከዚህ በመቀጠል ደግሞ የዘጋቢዎች መስኮት ላይ ደርሰናል። አዎ፣ የዘጋቢዎች መስኮት ነው። ተከታዩ መሰናዱ ወደ ሎስ አንጀለስ ነው የምንወስዳችሁ። አዳም ሙሉጌታ የተባለ እዚህ አሜሪካን ሀገር ተወልዶ ያደገ ወጣት ነው እንግዳችን። ይህ ወጣት የሀያ አራት አመት ልጅ ነው። አማርኛን ያነባል ይጽፋል። ከዛ በተጨማሪ ደግሞ ሰማያዊው የዜማ መሳሪያ ተብሎ የሚታወቁትን ጨምሮ ማሲንቆ፣ ክራር፣ ዋሽንት፣ መለከትም መጫወት ይችላል። ዩኒቨርሲቲ ኦፍ ቴክሳስ በኤሌክትሪካል ኢንጂነሪንግ ነው የተመረቀው። ዳንኤል አርጋው አጠር ያለ ቆይታ አድርጓል። እስቲ በስልክ ነው ያወሩ የተነጋገሩት፣ መሳሪያም ተጫውቶ አሰምቶታል። ወደ ጥንቅሩ እንለፍ። ኦርቶዶክስ ቤተክርስቲያን ነው የማገለግለው። እነዚህን መሳሪያዎችም ያወኳች እዛ ነው በአገልግሎት ደረጃ መዝሙር አጅባለው፣ ዘምራለው እና ከዛ ተነስቶ ነው ፍቅሩ ያደረብኝ፣ ለመማርም ፍላጎትም የጀመረብኝ። የቤተሰብ ድጋፍ እንዴት ነበረ? ቤተሰቦቼም በጣም ዘርቶኛል። በአማርኛ ለመማር ከልጅነት ጀምሮ እዛ ዳላስ ቴክሳስ ነው የተወለድኩት እና ሁልጊዜም በአማርኛ ነበር የሚያውሩኝ። ያው በእንግሊዝኛም ያውሩኛል ግን ሞር አማርኛውን እንድማር እንድለማመድ ነበሩ የፈለጉት። እሱ በጣም ረድቶኛል። ከዛ ተሻግሮ ደግሞ በቤተ ክርስቲያን የማገኛቸው አገልጋዮች፣ ጓደኞችም ከእነሱ ጋር በማውረቴ በጣም ረድቶኛል ለመማር። እንግዲህ ባህላችን እዚሁ አገር ሆነን ባህላችን ማክበር አለብን ብዬ አምናለሁ። እኛ ካላከበር ነው ከላሳየን ናቸው ለዚህ ሀገር ነዋሪዎች አያውቁትም። ብዙ ጊዜ በትምህርትም ይሁን በስራም ስለ ባህሌ ሲጠይቁኝ እኔ በጣም ኮርቼ ነው የማወራው። እኛ ካላከበር ነው ካላሳየ ናቸው አያውቁትም። እና በዛ ደረጃ ነው። ይህ በትምህርት ቤት ውስጥ እያለ ባህላዊ ሙዚቃ መሳሪያዎችን ስትቸው ምን አይነት አስቴት ይሰጡሃል? በጣም ይገረማሉ። አንዳንድ ዝግጅት ይኖራሉ። የራሳችንን ባህል የምናቀርብበት በኢትዮጵያዊ ባህል እናታችን ያው ቡናም አለ ምግብ ይኖራል፣ ልብሳችን፣ ሙዚቃችን እና እኔ ሙዚቃ መሳሪያን አንጥቼ ነው ማሳያቸው እና በጣም ይገርማሉ። እንደው ለወጣቶች ማንነታቸውን፣ ባህላቸውን ያውቁ ዘንድ መደረግ አለበት የሚል እምነት ነው ያለ ስኪ በአንድ በኩል በዚህ ሀገር የተወለዱት ወጣቶች ቋንቋቸውንም ባህላቸውንም ማውቃት አለባቸው ብዬ ያምናለው። ይሄ ደግሞ የሚመጣው ከቤተሰብ ነው። ከባድ ነው አንድ ወጣት ብቻውን ባህሉን ለማወቅ አማርኛንም ለመማር ይከብዳል እና በቤተሰብ ደረጃ በልጅነታቸው ጀምሮ ካላስተማሯቸው ትንሽ ይከብዳል እና ለቤተሰቦችም ይህንን መልእክት ማስተላለፍ ፈልጋለሁ። በኋላ ሲያድጉ በእኔ እድሜ ሲሆኑ ጓደኞች አሉኝ አለመማሬ በጣም ቆጭቶኛል የሚሉኝ እና እንደዛ እንዳይሆኑ እንደዚህ አሳስባለሁ። በጣም ጥሩ ወጣት አዳሙል ጌታ ከአትላንታ ስለ ጊዜ እጅግ አድርጌ አመሰግናለሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አድርሷል። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጾቻችን ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ እና ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች፣ እንግዲህ የዛሬው የጋቢና ቪኤ ዝግጅታችንን እዚህ ላይ አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና ኤደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ